ዛሬ ሊካሄድ ተጠርቶ የነበረው የድምጻችን ይሰማ ሰልፍ በአዘጋጁ ተሰርዟል። ሰለሞን አባተ ዝርዝራለሁ። ፌዴራል ፖሊስ ትናንት ያወጣው መግለጫ በሀገሪቱ መገናኛ ብዙሃን እንደዚሁም በኢንተርኔት ትናንትናውኑ በድምፅና በጽሑፍ ተሰራጭቷል። አክራሪዎች በነገው ዕለት በሃይማኖት ሽፋን በመስጊዶች ውስጥ የሚያካሄዱትን የጥፋት ድርጊት ለማስቆም ፖሊስ ተገቢውን እርምጃና አስፈላጊውን እርምጃ የሚወስድ መሆኑን የፌዴራል ፖሊስ አስጠነቀቀም። ፖሊስ በዚሁ መግለጫው ሰልፎቹ የሮመዳን ጾም ሊጠናቀቅ በተቃረበበት ወቅት ሰላምን ለማወክና በየመስጊዶቹ ሁከትና ብጥብጥ ለመቀስቀስ አክራሪዎች ህገወጥ ቅስቀሳዎች እያደረጉ ይገኛሉ ብሎ በአክራሪዎች ላይ ወስዳቸዋለሁ ላለው እርምጃ ህብረተሰቡ እንዲተባበረው ጠይቋል። ፖሊስም በመግለጫው የጠቀሰው በተለያዩ የብዝሃ ሚዲያ መስመሮች የሰልፉ አዘጋጆች ባሰራጩት ጥሪ በዛሬው የሮመዳን ወር የመጨረሻ ጁምአ ዕለት በአዲስ አበባው ፍሉሃ ቶፊ ሸሪክ መስጅድ እና ከአርባ በላይ ከተሞች ውስጥ ሰው የተቃውሞ ድምፁን እንዲያሰማ ጠይቀዋል። በዚሁ ጥሪ ላይ የወጣው መርሃ ግብርም የሚከተለውን መልእክት የያዘ ነበር። መርሃ ግብር፦ ሶላት እንደተጠናቀቀ ባለንበት ቦታ በመንበርከክ መሪዎቻችንን ማሰር የወከላቸውን ህዝብ ማሰር መሆኑን ለማሳየት እጃችንን ወደ ላይ ከፍ በማድረግና እርስ በእርስ በማቆላለፍ ለአምስት ደቂቃ እንቆያለን በመቀጠል እንቆምና ሁላችንም ትከሻ ለትከሻ ተገጣጥመን በመቆምና ለአምስት ደቂቃ እጆቻችንን በሁለቱም ጎናችን ባለው ወገን ትከሻ አሳልፎ በመጠቃቀፍ ለትግላችን ያለንን ጽናትና ለወንድማማችነታችን የምንሰጠውን ትርጉም ያለው ቦታ እናሳያለን። ቀጥለንም መንግስት የህዝብን ድምፅና ጥያቄ ጆሮ ዳባ ልበስ ብሎ በሃይማኖታችን ጣልቃ ገብነቱን አጠናክሮ መቀጠሉን ለማውገዝ አፋችን ላይ ፕላስተር በማድረግ ይዘ ነው የመጣነውን። ዛሬም የሚሊዮኖች ድምፅ ታፍኗል የሚለውን ወረቀት ለአምስት ደቂቃ ከፍ አድርገን እናሳያለን። በክልሎች በተለመዱት የተቃውሞ ቦታዎች የምናደርጋቸው ተቃውሞዎች እዚሁ ላይ ከተጠቀሰው ጋር ተመሳሳይ ሆነው እንደ የአካባቢው ሁኔታና ባህሪ ያተገባበሩ ለውጥና ልዩነት ሊኖራቸው ይችላል። በመጨረሻም የጾምኛ ዱዓ አላህ ዘንድ ተሰሚነት ያለው በመሆኑ ሁላችንም ከልባችን አላህ የመጣብንን መከራ እንዲያነሳልን አገራችን ሰላም እንድትሆንና የታሰሩትን ሁሉ ነጻ እንዲያደርግልን ዱዓ በማድረግ እንዲሁም ለምስኪኖች የምንችለውን ያህል መጽውተን በሰላም ወደየ አካባቢያችን እንመልሳለን። ማስታወሻ በተቃውሟችን ዕለት በመስጂድ ውስጥ ያለንም ሆነ ከመስጂድ ውጭ የምንገኝ ባለንበት ቦታ ረክተን በመቆም የምልክትና የዝምታ ተቃውሟችንን ማከናወን ይኖርብናል። ከቦታ ቦታ መንቀሳቀስን በማስቀረት ባለንበት ቦታ መርጋት ይኖርብናል። ይህም በመሃላችን ሰርገው በመግባት ሁከትን ለሚሹ የትንቆሳ ክፍተቶችን ለመዝጋትና ወጥነት ያለው አብይ ተቃውሞ ለማድረግ ይወዳናል። የተለመደው ሰላማዊነታችንና ጥንቃቄያችን አይለየን። በአዘጋጆቹ በተጠራው መሰረት ሰልፉ ሳይካሄድ ቀርቷል። ለምን? የሰልፉ ደጋፊዎች ነን ያሉ ሙስሊሞችን አዲስ አበባ ደውዬ አነጋግሬ ነበር። ላሌ የተሰረዘበት ምክንያት ከሮብ ጀምሮ ሰው እያፈሰ ነው በየቤቱ እየገቡ በየመስኪዱ ይንቀሳቀሳሉ፣ ወይን ነገር ያደርጋሉ የሚባሉ ሰዎች ዝም ብሎ እየታሰሩ ነው። ማን ነው የሚያስራቸው? ማን የሚያሰው? መንግስት ከፌደራል ፖሊስ ከፌደራል ዛው ነው። የአዲስ አበባ ፖሊስ እያሰረ ነው። ሁለተኛ ነገር ደግሞ ማታ የሰጠው መግለጫ ከዘጠና ሰባት በኋላ እንደዚህ አይነት መግለጫ እየተጀምረው ነው ገባ ዘጠና ሰባት ላይ ሟች ጠቅላይ ሚኒስትር ያው ልክ እንደዚህ አይነት መግለጫ ሰጥቶ ነበር። እና አሁን ደግሞ ከዛ በኋላ ቀጥሎ የተሰጠው መግለጫ ነው። መግለጫው ምንድን ነው? ያው ምቱ የሚል ነው። እንደሰማው ከሆነ ከፍተኛ እርምጃ እንወስዳለን ምናምን ነው። እና ያንን በምክንያት በማድረግ ወደ ድምጻችን ይሰማ የሚለው አሚራችን ያው እንዲዘዋወር እንደሌለ የትኛውም ከተማ ላይ ተናግሮ ተቃውሞ የቀረበ ምክንያት ፍራቸው አይደለም። ያው ቲቪ እንደሚያወራው የውሸት ጣቢያ እንደሚያወራው ሁሌ እንደሰማችሁት ከሆነ ማፈራሪያ ነው። እነዚህ አሸባሪዎች፣ አክራሪዎች ስላማዊ መንግስት ለመስረት ምናምን ድንጋይ የወረወሩ መኪና ሰበሩ ምናምን ብሎ ስለሚያወራ ገባ። ያንን ነገር እኛ ከበር መሆን የለብንም ምንም ነገር ሳኒፍ እዛ ገብተን ጸብ እንዲነሳ አንፈልግም። ስለዚህ በሚሮች ትዘዝ ተሰርዟል ፕሮግራሙ። ሰልፋችሁ ግን ፍጹም ሰላማዊ ነው ብላችሁ ነው የምታምኑት እናንተ ይሆን የነበረው ሰልፋችን ያው እንደምታውቁት ከሰማኒያ ስድስት ሳምንታት በላይ ተቃውሞ ተደርጓል። በአመት ከስድስት ወር ውስጥ ሰማኒያ ስድስት ጁማዎች ተቃውሞ አድርገናል። በዛ መዋል አንድ ጠጠር አልተወረወረም። አንድ ሰው አልተመታም። አንድ የመንግስት አካል አንድ ነገር አልደረሰበትም። ግን አንዋር መስኪር ላይ አቶቢስ እየደረደሩ መስታወት ላይ ያስፈራ የመጣ መኪና ጠርጠው አብ ተገርቢስ ጋር ሰበሩ ምናም ብሎ ያው ባለፈው ጀበኒ ተቃውሞ ላይ አውርተዋል። ስለዚህ ያ ነገር እንዳይፈጠር አይፈጠርም በሙስሊሙ ህብረተሰብ አሁንም ይህን ነገር ለማባባስ ነው ገባ ደሴ ላይ ሸ ኑሮን ገሎ ገደላችሁ ብሎ እንቅስቃሴውን ያቆመ መስሎታል። እሱ ግን ህዝቡ ታዛዥ ስለሆነ ነው ጠጥ ብሎ የቆመው እንጂ ፈርቶ ወይም ደግሞ እንትን ብሎ አይደለም። ምክንያቱ እኛ የምንሞትለት አላማ አለን እንጂ የምንገልበት ምንም አይነት አላማ የለንም። ቀጣዩ ሀሳባችሁ ምንድን ነው የሚሆነው ላለ፣ ቀጣዩ ሀሳባችን ያው ብዙ አማራጮች አለን። አልሀምዱሊላህ በአሚር መታዘዝ ጥሩ ነገር ነው። ብዙ አማራጮች አለን። ኢድ ሰላት አለ ጅማዎች ብዙ ጅማዎች አሉ። ብዙ የትግል ስትራቴጂዎች አሉ። ሰላማዊ ብዙ ትርፋ ማንኛ ምንም የምንጎዳበት ነገር የለም። ያው ዛሬ እመታለሁ እገላለሁ ብሎ ቢቀርም ያው ከፍተኛ ሰው ታስሯል ዛሬ። ስለዚህ እኛ በተቻለ አቅም ዓለም ላይ የሚደረጉ የሰላማዊ አካሄድ ስትራቴጂዎችን እየተጠቀምን እንቀጥላለን ጉዞ። ለመሆኑ ስንት ሰው ይሆናል የታሰረው አሁን ታስሯል የምትለኝ? ዛሬ ለፍልውሃ መስጊድ ተቃውሞ የለም ተብሏል። ግን ሎርማን መስጊዱ ይሰገድበታል። ተቃውሞ ባይኖርም ማንኛውም ምዕመናን አዛን ሲሰማ ገብቶ መስገድ ግዴት አለበት። ያን ሰው መጥተው እየመቱ ወስደዋሉ። የሚመጡት ሰዎች ማን ነው? የሚመጡት ሰዎች እየመቱ እየደበደቡ ወስደዋሉ። እስካሁን ድረስ በአሚሮቻችን ኬጅ ላይ እንደሰማኑ ከሆነ ከአንድ ሺ አንድ መቶ ሰው በላይ ታስሯል። ከዛ ከፍልውሃ መስጊድ ብቻ ነው የምትለኝ? ከተለያየ ከአንዋርም ተወስደዋል። ከበኒም ተወስደዋል ከየቤቱ ከየአካባቢው ተወስደዋል። ስለ ትናንቱ የፌዴራል ፖሊስ መግለጫና የመንግስት አቋም ለመጠየቅ ጉዳዩ ይመለከታቸዋል ወዳልናቸው የተለያዩ ከፍተኛ የመንግስት ኃላፊዎችና ቃል አቀባዮች እየደወልን ሙከራዎችን አድርገን ነበር። ስልኮቹ መልስ ሳይሰጡ ቀርተዋል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ሕገ መንግሥት አንቀጽ ሰላሳ ማንኛውም ሰው ከሌሎች ጋር በመሆን መሳሪያ ሳይይዝ በሰላም የመሰብሰብ ሰላማዊ ሰልፍ የማድረግ ነጻነትና አቤቱታ የማቅረብ መብት አለው ይላል ሰላምና ዲሞክራሲያዊ መብቶችን የህዝብን የሞራል ሁኔታ እንዳይጥሱ ለማስጠበቅ አግባብ ያላቸው ስነ ስርዓቶች ሊደነገጉ እንደሚችሉም ያስታውቃል በዚሁ አንቀጽ ንዑሳ አንቀጽ ሁለት ላይም ይህ መብት የወጣቶችን ደህንነት የሰውን ክብርና መልካም ስም ለመጠበቅ የጦርነት ቅስቀሳዎች እንዲሁም ሰብአዊ ክብርን የሚነኩ የአደባባይ መግለጫዎችን ለመከላከል ሲባል በሚወጡ ህጎች መሰረት ተጠያቂ ከመሆን አያድንም ይላል ለማንኛውም ዛሬ ያነጋገርናቸውን ሌሎች የድምጻችን ይሰማ መርሃ ግብር ደጋፊዎችና አስከባሪዎች እንዲሁም የመንግስት አካላትንም አስተያየቶች ይዘን ለመመለስ በጥረታችን እንቀጥላለን። ሰሎሞን አባተ ለአሜሪካ ድምፅ ዋሽንግተን።